ኢትዮጵያ ው ጦርነት ፍጻሜ በኋላ በትግራይ ክልል የተስፋፋው የዘራፊዎች ጥቃት ተጎጂዎችን ለማገዝ እየተደረገ ስላለው ጥረት በምሽቱ እንነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም መራለው የምስልና ድምፅ ቅንብሩን የሚከውንልን ኤልያስ አስማረ ነው። አብራችን አምሹ። ነት ፍጻሜ በኋላ በትግራይ ክልል እንደተስፋፋ በተገለጸው የዘራፊዎች ጥቃት ጋር በተያያዘ ባለፉት ሶስት ወራት ውስጥ ብቻ ለ482 ጉዳተኞች የሕክምና አገልግሎት መስጠቱን የአይደር ስፔሻላይዝድ ሬፈራል ሆስፒታል አስታወቀ። ብዙዎቹ ዝርፊያዎች ጨለማን ተገን አድርገው ሰዎችን በድንጋይ በመፈንከት በስለት በመውጋት የሚፈጸሙ መሆናቸውን የገለጸው ሆስፒታሉ በየቀኑ ከሚያስተናግዳቸው ጉዳተኞች መብዛት የተነሳ ባለው ውስን የሕክምና ቁሳቁስና የባለሙያዎች ቁጥር ላይ ጫና መፈጠሩንም አመልክተዋል። የዚህን ጉዳይ ዝርዝር አለም ፍሳሐ ይዞታል። በትግራይ ክልል ከሰሜን ኢትዮጵያ ጦርነት በኋላ ተስፋፍተዋል ከተባሉት የወንጀል ተግባራት አንዱ ከሆነው የዝርፊያ ድርጊት ጋር በተጋናኘ በሰዎች ላይ በሚፈጸሙ ጥቃቶች በየቀኑ ከአራት እስከ አምስት ስለሚሆኑ ተጎጂዎች የሕክምና አገልግሎት እየሰጠ መሆኑን የመቅላ አይደር ስፔሻላይዝ ትሪፌራል ሆስፒታል አስታወቀ። የሆስፒታሉ የሕዝብ ግንኙነት አስተባባሪ አቶ ብርሃን ገብረ ሚካኤል ባለፉት ሶስት ወራት ብቻ አራት መቶ ሰማኒያ ሁለት የዝርፊያ ጥቃት ተጎጂዎች ማስተናገዳቸውን ለአሜሪካ ድምፅ ተናግረዋል። ጉዳት ወገኖች አያይዘን ደግሞ በኢመርጀንሲው የሶስት ወር ሪፖርትን ስናይ ነበርና፣ የሚያዝያው ወር በወንድና በሴት ብለን የያዝነው ወንድ 160 ሴት 23 በአጠቃላይ 183 የዱበት ወር ደግሞ ወንድ 115 ሴት 21 በአጠቃላይ 136። ሰኔ ወር ወንድ 138 ሴት 25 ድምር 163። አጠቃላይ ወንድ 413 ሴት 69 በአጠቃላይ 482 ሰዎች የጉዳት ሰለባ ሆኖ በአይደር እንደታከሙ ያመላክታል። ብዙዎቹ የጥቃት ተጎጂዎች ወጣቶች መሆናቸውን ያመለክቱት የሕዝብ ግንኙነት አስተባባሪው በሪፈራል ሆስፒታል የሕክምና እርዳታ የተደረገላቸው የኅብረተሰብ ክፍሎች በእድሜ በመከፋፈል አስረድተዋል። ስለዚህ የነዚህን እንትን ስናይ በእድሜ ከዘጠኝ ጀምሮ እስከ ሰባ ያለውን ሬንጅ ይይዛል። እነዚህ ደግሞ አብዛኛው እዚህ መጥተው የታከሙ ከሃያ ሰባት እስከ ሰላሳ ያለውን እድሜ ነው የሚይዙት። የታካሚዎችን የጉዳት መጠንና ሁኔታ በተመለከተ የተጠየቁት አቶ ብርሃነ የሚከተለውን ብለዋል። ጉዳቱ ቀላል፣ ከባድ የሚለውን በእንትኑ አንለየነውም፣ ግን አብዛኛው መጥተው ከባድ ጉዳት የደረሰባቸው ወደ ወደ ኦዋር ይገባሉ። ሌሎቹ ወደ የለው የሚለውን ደና አንድ ቀን ወይም በሰዓታት ታክመው የሚወጡበት ይለያሉ። በእንትን ግን አለየ ነው በቁጥር አለያዘውም የሚጠቀምበት። በድንጋይ ተመትቶ የሚመጡ አሉ። በስለታማ ነገር ተመትቶ የሚመጣሉ ተወግቶ የሚመጡ አሉ። እንዲሁም በብረት ነክ እና አብዛኞቹ ደግሞ እነዚህ እንትን የሚሉት እኛ ጋር የሚመጡት ከ12 ሰዓት በኋላ ያለውን ወደ ማታ ሌሊት 7 ሰዓት 6 ሰዓት ነው። ይመጣሉ። ኪዱ ተካ በአይደር ሪፈራል ሆስፒታል የሕክምና ማዕከል እገዛ እየተደረገላቸው ከገኘኋቸው ወጣት ታካሚዎች አንድ ነው። እዛ ያሳለፍኩት እኔ እዛ እራት ሲበላ በልቼ እዛ ወደ ሱቁ ሲሄድ ሁለት ሰዓት ነው። እዛ ሄድኩት፣ እዛ መንገድ ተጋኝተን መንገድ እዛ ነው ማለ ሲ ኪዱ ነው ሲለው እዛ ነው በድንጋይ ሞተነው ሄደ። ሁለቱ ሰው የነበሩት እዛ በድንጋይ ሞተ እዛ ወደቁት።

ምክንያቱም በቁጥር ላይ አይደለም ማትኮር ያለብን፣ ቁጥር ሳይሆን በቃ ወንጀሉ አለ። ቅድም የገለጡት መደባደብ፣ ስርቆት፣ የግድያ ምኮር አለ። ይህም በብዛት የሚፈጸም በወጣቶች የሚደርስ ነው። በ18 እስከ 30 አካባቢ ዕድሜ ያሉ ነው። ሆኖም በ2014 ዓ ም ከነበረው የጸጥታ ሁኔታ አንጻር በየጊዜው በተደረጉ ጥረቶች በማህበረሰቡ ላይ የሚደረጉ ጥቃቶች ምትን እየቀነሰ መምጣቱንና መሻሻል መታየቱን ኮማንደር አንድነት ይናገራሉ ከፍት ላይ መጀመሪያ ዝነበረ ሁኔታት 2014 ዝነበረ ከመጀመሪያ 2014 ዓ ም የ2015 ዓ ም ከ2015 ዓ ም ደግሞ የ2016 የነበረ ሁኔታ እየተቀያየረ መጥተዋል አሁን እንደ ከተማ መቀለ ሲታይ በብዛት ወንጀል የሚፈጸም ስርቆት ነው በሞተኛ ሲታይ 45 ወደ 46 ከሞተ አካባቢ ስርቆት ነው። ሌሎችም አሉ። ለምሳሌ መደባደብ አለ። ቀጥሎ አንግ የምንለው አለ። አልፎ አልፎም የመግደል መኮራ የሚደረግ አለ። ስለዚህ እዚህ ያለ ሁኔታ ሲታይ በቁጥር ከወሰደን በፐርሰንት 17 ነጥብ 1 ፐርሰንት ካለፈው ሶስት ወር ሲታይ ለውጥ አለ። በየጊዜው እየተበራከተ መጥተዋል የተባለውን የዝርፊያ ጥቃት መንስኤን አስመልክቶ የአሜሪካ ድምፅ ያነጋገራቸው የህብረተሰብ ክፍሎች የተለያየ አስተያየት ሰጥተዋል። አንዳንዶቹ የፖሊስ ምልመላ ፍትሐዊ ባለመሆኑ ነው ሲሉ፣ ሌሎች ደግሞ የፖሊስ ቸልተኝነት ነው በማለት የሙያው ብቃት ማነስ ምክንያት እንደሆነ ይናገራሉ። የመቀሌ ከተማ ፖሊስ አዛዥ ኮማንደር አንድነትን፣ ለእርስዎ የችግሩ መበራከት መነሻ ምንድን ነው ይላሉ በሚል ጠይቄያቸው ተከታዩን ምላሽ ሰጥተዋል። እወት ሓደ ነገር ባህል ዝግብኦም አንድ ነገር ማለት ያለብን ሁኔታውን ያመጣው ጦርነት ነው። ስለዚህም አሁን የሆነ ነገር ማለት የትዕግስት ማነስ ያለ ይመስላል። ይህ ሁኔታው ያመጣው ነው። ዋነኛው ግን እኛ ባለመስረታችን የሚፈጠር ነው። ፖሊሱ በስነ ምግባሩ በህብረተሰቡ የታመነለት በማድረግ የሚቀረን ነገር አለ። የመጀመሪያው የነበረ ሂደት አሁን የለም። የራሳችን ችግር ነው። እንደ መሪ እኔ የሚመራው መቀለ ከተማ እንዴት መቋጠር እንዳለብኝ የራሴ ኃላፊነት መሆን ነው ያለበት። የፖሊስ ምልመላ ችግር ነው የሚባለው ትክክል አይደለም። የመቀለ አይደር ስፔሻላይዝ ሪፌራል ሆስፒታል የህዝብ ግንኙነት አስተባባሪ አቶ ብርሃነ ደግሞ በጸጥታ ችግር ምክንያት እየተጎዱ በየቀኑ ወደ ሆስፒታል በሚመጡ ታካሚዎች ቁጥር መብዛት የተነሳ ሆስፒታሉ ባለው ውሱን የህክምና ቁሳቁሶችና ባለሙያዎች ላይ አለታዊ ጫና መፍጠሩን አስረድተዋል። ሆስፒታሉ ባለው ውስን የመድኃኒት የህክምና ቁሳቁስና ባለሙያ ለእርጉዝ እና ለሚወልድ እናቶች እንዲሁም የቆየ ህመም ላለባቸው ተገልጋዮች የቅድሚያ አገልግሎት ከመስጠት ፈንታ የዘራፊዎች ጥቃት ሰለባ ለሆኑ ድንገተኛ ታካሚዎች የህክምና አገልግሎት በመስጠት መጠመዱ ሌላ ጫና ፈጥሮበታል ብለዋል። ሰራተኛው በተለይ ማታ ሲሆን የቀነሰ ቁጥር ነው ያለው ሰራተኛው። ስለዚህ በቁጥር በዛ ብለው ሲመጡ ለምሳሌ ጉዳቱ የሚደርሰው በተናጠሉ ይመጣሉ፣ በቡድን ይመጣሉ። ስለዚህ በቡድን ሲመጡ በጣም ይቸገራል። ሌላውን ታካሚ ከመርዳት ይልቅ እነሱም የባህሪያቸው እኛን አክሙን፣ እኛን አክሙን የሚል እንትን ስለ ጫናም ስለማረሉ ሰራተኛው ላይ ጫና ይፈጥራል። መድኃኒቱ እንደዚሁ በእንትኑ አታገኘውም። ብዙ መድኃኒቶች ኢመርጀንሲ እንትን ላይ አይገኙም። አርባ ፐርሰንት ሚሎኮስ የሚለውን ጨምረው ኤመርጀንሲ ላይ የለም። ሌላ ታካሚ በማከም በማከመልክ እነሱም ጊዜም ይሻማሉ፣ ቦታም እንደዚሁ ጥበት አለው። የኤመርጀንሲ ክፍላችን በጣም ጥበት ያለው ስለሆነ በተለይ በዓላት ሲሆን ደግሞ እንደዚሁ ቁጥር በዛ ሚል ቁጥር ነው የሚመጡት ስለዚህ አስቸጋሪ ነው የሚያደርገው ይሄ ነው። ራሱን የቻለ የግብረ ኃይል ፖሊስ በመቋቋም ድርፊያ በብዛት ተፈጸመባቸው በተባሉ የመቀሌ ከተማ አካባቢዎች ሰፊ ፍተሻ እያካሄደ ከስርቀት ጋር የተያያዙ ንብረቶችን ማግኘቱን የሚገልጹት የከተማ ፖሊስ አዛዥ የእርምጃውን ውቀት አስመልክቶት ውጥረት አስመልክቶ ሲገልጹ ዘግይተነ ወይም አልዘገየንም። አሁን ብዙ አለም የሰራነው ያለነው ስራ ነኝ የምናገር ምክንያቱም የምንሰራው ስራ አለ እንደ ጸጥታ ተቀናጅተን እንደ አንድ ግብረ ኃይል መንግስት አውቀው የምንሰራው ስራ አለ የተለያዩ ልጣሪ የሚገባቸው ነገር ህብረተሰቡ በሚሰጠን መረጃ መሰረት ራሱ መንግስት የሚመራው ስራዎች እየሰራን ነው ያለ። ነው በዋናነት ለመቀለ ከተማ ፖሊስ ነው የሚመለከተው። የሚያግዙን አካላት አሉ። ከእነሱ ጋር ተራራተን የማጣራት ሂደት አስፈላጊ ሆኖ በመገኘቱ እያጣራን ነው። አጣርተን በጨረሽን ጊዜ መዝገባችን እንደሚመለከተው አሳልፈን ለሁሉም ማብራሪያ እንሰጣለን። የተረጋጋ የጸጥታ ሁኔታ እንዲፈጠር የማህበረሰቡ ፖሊስ መዋቅርን ከጦርነቱ በፊት ወደ ነበረበት ሁኔታ እንመልሰዋለን ያሉት የኮማንደር አንድነት ወላጆች ልጆቻቸውን በመምከር በተለይ የማህበራዊ ብዙሀን መገናኛዋ ተጠቃሚዎች የጸጥታ ችግሮችን የሚያባብሱ ነገሮችን ከመስራት ተላቀው ገንብ በሆኑት ላይ በማተኮር ከፖሊስ ጎን እንዲቆሙ መልእክት አስተላልፈዋል። በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ባለፈው ሰኔ ወር በጋራ በሰጡት መግለጫ በክልሉ ስርዓት አልበኘት መንገስን በመጥቀስ ጊዜያዊ አስተዳደሩን በደካማነት መውቀሳቸው ይታወሳል። በክልሉ በተለይ ቢችቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት አረና ትግራይ፣ ሳልሳይ ወያኔ ውድብ ናጽነትና ባይቶና አባይ ትግራይ ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃትን መስፋፋትና ክብደት አመልክተዋል። አለም ፍሳሀይን አመሰግናለሁ። የጠነከረ የቀድመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት አኗኗር በምዕራባውያን ሀገራት ህዝቦች ዘንድ ተለምደዋል። በኢትዮጵያ ይህንን ባህል ለማስተዋወቅ ከእለት ተዕለት እየጨመረ የመጣውን የቤት ክራይ ዋጋ ለመመከት እንዲሁም ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለም አገልግሎት በስራ ላይ ውሏል። ከዚህ አገልግሎት መስራቾች ጋር ያደረግነው ቆይታ በመቀጠል ይቀርባል። ኢየሩሳሌም ክንፈ ይባላለው። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ብዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ። ኦስማን ወላል አባላለሁ። በኮምፒተር ሳይንስ ከማይክሮሊንክ ኮሌጅ ተመረቄ፣ ለባለፉት ሶስት አመታት በተለያዩ ስታርትፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮሎ ስጄ የሞባይል አፕሊኬሽኖችን እየሰራ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመሰግ እስካሁን ፕሮፌሽናል እየሰራው ነው። ሁለታችሁንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች ተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስኪ ባጭሩ ንገሩኝ። እኔ አይዲያ የመጣለኝ ነው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ይሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናም ነገር አልነበረንም። ለዚህ ብቻ ነበረች ቤት ምናምን ነገር እየፈለገች ነበረው። እነ ዛሜ አፖችን እያየን ነበር፣ ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው እኛም ጋር ይጠቅማል እያሰብኝና፣ እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስሰማው፣ እሷ የያዘችው አይዲያ አለ እሱ እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባውበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ የማውቀው ነገር አልነበረም። የት ሄጄ እንደምፈልግ፣ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣሁ ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም ከበጓደኞችን በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር፣ እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ስማን ሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉ ጥረት ምን ያህል መንገድ ሄዳችሁበት ምን ያህል አስፈታኝ ነበረ ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙ የተለመደ ነገር አይደለም ግን ከዚህ በፊት በነበሩት ጄኔሬሽኖች እኔ እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም የዛኔ ቢሆን በእርግጥ የተወሰነ ትውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ የእኛ ያመጣ ነው የአብሮ ፕላትፎርም፣ እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። ሰው የነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው የአሁን ሰፖርት ማድረግ በቻል ነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተምስተው ነው ወደ ፕላትፎርም ጆይን የሚያደርጉት ራሳቸውን ሚሆን የመኖሪያ ቦታቸውን መለጠፍ መተግበሪያ ላይ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መሥራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የኪራይ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የኪራይ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለ፣ ለምን ማስታወቂያውን በዚያ አታጋራውም? አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የኪራይ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታወሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራ ተጋር የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት ተሻለ የተሻለ አማራጭ ያለው ምክንያቱም አት ሊስት አክቲቭ አፕዴት ስለሚደረግ ከሌሎቹ ተመሳሳይ ማሆን ለቤት ኪራይ እና ለቤት ቪ ለ ከሚሰሩ ሌሎች ተመሳሳይ ተግባራዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለው ጊዜው ልጆችን ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ያለ አፕዴት ስለሚደረጉ ከረንት ወይም ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል። ሀሳባችሁን የሰጡን ሀንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ መ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንድ የምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዚያን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው። ፕላትፎርሙ ላይ ልንተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታው ስለነበር ደርጋለው የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያበበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ ሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውንም ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱ የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ። ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ስፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደረጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ላይክ ስፖርት ቢኖር፣ እንደዛ አይ ቲንክ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፋል። የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተላመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም ማድረግ አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት። እያገኝ ሆን ያለሁት እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንትፎርም በማድረግ ቢታገዙ የሚል ሀሳብ ነው ያለው። ኢየሩሳሌም ክንፈና፣ ኦስማን ወለላ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማቸው። በጣም እናመሰግናለሁ። የተባበሩት መንግስታት ድርጅት የቅርብ ጊዜያት አህዛዊ መረጃዎች እንዳመላከቱት በማላዊ ከ15 በመቶ በላይ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ህጻናት አሳዳጊ አልባ ናቸው። ይህም በከፊል በኤች አይ ቪ ኤድስ የሚሞቱ ሰዎች ቁጥር በከፍተኛ መጠን በመጨመሩ የተከሰተ ሲሆን ዞይ ፋውንዴሽን የተባለ ገባሬ ሰናይ ቡድን ለአደጋ የተጋለጡትን ህጻናት የወደፊት ዕጣ ለማቃናት እያለመ ጥረት ይዟል። ከዚህ ጋር በተያያዘ የተሰናዳውን ዘገባ አሉላ ከበደ ያስደምጠናል። ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበትን ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኔ የመጣ ስደተኛ ነው። ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም። ወደ ሆነ ቦታ ወስደው ያሰፍሩናል። ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት ዕድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ ይህን ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም፣ ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማኅበራዊ መሠረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው። የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ሥራዎቻቸውን እንዲያጡና ለማኅበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤልደ ፍራንስ ግዛት ጽፈት ቤት ኃላፊ ናቸው። እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኢልደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመሙላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች ሰዎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው። ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪሱ ግራ ዘመም የከተማ ምክር ቤት በአንጻሩ ለስደተኞች ጉዳይ በቂ መፍትሄ አልሰጡም ሲል የአገሪቱን ባለስልጣናት ተጠያቂ አድርጓል ላሚያ አልአራጄ የፓሪስ ከተማ ምክትል ከንቲባ ናቸው መንግስት በሱ ጥበቃ ስር ያለውን ይህንን ሁኔታ እንዲቆጣጠር ስንጠይቅ ወራት አስቆጥረናል ለስደተኞች የመጠለያና ድጋፍ መስጠታችንንም እንቀጥላለን ሆኖም ግዛቱ ኃላፊነቱን መረከብ አለበት ለአሁኑም ስደተኞቹ በፓሪስ አካባቢ የሚቆዩበት ቦታ ይሰጣቸዋል። ውድድሩ ሲጠናቀቅ ግን ወደ ጎዳና ኑሯቸው ሊመለሱ ይችላሉ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙን ስዩም በመስተንግዶ፣ ኤልያስ አስማሪ ደግሞ በድምፅና በምስል ምህንድስና አብረናችሁ ቆይተናል። መልካም ምሽቱላችሁ።